ከጥቂት ዓመታት በፊት በአዲስ አበባ የመዝናኛ ስፍራዎች፣ ካፌዎችና ቡና ቤቶች ሰዎች በእረፍት ቀናት ሻይ ቡና እያሉ ጋዜጦችና መጽሔቶችን ሲያነቡ መመልከት የተለመደ ነበር። በአሁኑ ጊዜ ግን እነዛ የህትመት ውጤቶች እምብዛም አይታዩም፣ እንዲያውም ለመጥፋት ተቃርበዋል ይላሉ የአሜሪካ ድምፅ ያነጋገራቸው ባለሙያዎችና የዘርፉ ተዋናዮች የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ በገበያ የቀሩት የህትመት ውጤቶች በጣት የሚቆጠሩ ብቻ ናቸው ይላሉ። አሁን በተጨባጭ ሶስት አራት ፕሬሶች ካልሆኑ በስተቀረ እንደ በፊቱ በጋዜጣ መረጃን ማግኘት፣ በመጽሔት ማግኘት በጣም አስቸጋሪ የሆነበት ሁኔታ ነው ያለው። በህትመት ሚዲያው ዘርፍ ረዥም ጊዜ መቆየታቸውን የሚገልጹት አቶ ፈቃዱ ማህተመ ወርቅ ባለፉት ጊዜያት የራሳቸውን ሐምራዊ እንቁ፣ ኢትዮ ሀበሻ ጊዮንና ሐበሻ ሪቪው የተሰኙ ጋዜጦችና መጽሔቶችን ሲያሳትሙ መቆየታቸውን ተናግረዋል። በሂደት ግን የህትመት ሚዲያው እየተመናመነ መምጣቱን ነው የሚናገሩት። ለመናገር በፊት እንደው ከሁለት ሺ ስድስት በፊት የነበረውን ለመግለጽ ከመቶ ሀምሳ ሺ እስከ ሁለት መቶ ሺ ኮፒ ነው በአንድ ቀን ቅዳሜ ቀን የሚወጣው። አሁን ግን በገበያው ላይ የምታየው ቅዳሜ ቀን የሚወጣው ተሰብስቦ አስር ሺ ላይ የሚችልበት ጊዜ ላይ ነው ያለን። ይሄ እንግዲህ የሚያሳየው ምን ያህል የማንበብ የመረጃን በነጻነት የማግኘት ችግሮች በሀገሪቱ ላይ እንዳሉ ነው የምታየው። ለህትመት ሚዲያው መዳከም የተለያዩ ምክንያቶች ቢኖሩም ዋናው ግን ከማስታወቂያ እጦት የመነጨ እንደሆነ ባለሙያዎቹ ይናገራሉ። አቶ ቴዎድሮስ ካሳ ልዩ ልዩ ጋዜጦችንና መጽሔቶችን በማሳተም ላለፉት 20 ዓመታት በዘርፉ መቆየታቸውን ገልጸዋል። የመጨረሻው የህትመት ውጤትም የሐበሻ ወግ መጽሔት እንደነበር የገለጹት አቶ ቴዎድሮስ፣ ይኸው መጽሔት ለስምንት ዓመታት ገበያ ላይ ከቆየ በኋላ ባለፈው ዓመት ተዘግተዋል ይላሉ። በአዋጅ ደረጃ ወይ ደግሞ በወረቀት ደረጃ እንዳለን እናውቃለን። ነገር ግን አንድም የመንግስት ማስታወቂያ ስራዎች ሌሎች የመንግስት ሚዲያዎች ላይ፣ ሌሎች የመንግስት የህትመት ውጤቶች ላይ የሚተላለፉ አንድም ቀን የሐበሻ ወግ መጽሔት ወይ ደግሞ በበላይ ሆኜ በምመራው መጽሔት ላይ አንድም ቀን ማስታወቂያ መጥቶልን አያውቅም። እንኳን ከመንግስት አካል ሊመጣልን ቀርቶ ግለሰቦች እንኳን በፈቃደኝነት ወይ ደግሞ መጽሔቶቹ ህዝብ ያነባቸዋል፣ ህዝብ ይፈልጋቸዋል፣ ህዝብ የሚፈልገው ላይ ነው ማውጣት የምንፈልገው ብለው እንኳን እኛ ላይ ማውጣት አይችሉም ነበር። እኛ ላይ ካወጡ በመንግስት በኩል ጫና ይደረግባቸው ነበር። ማስታወቂያ የሚሰጡ ድርጅቶችንም ልዩ ክትትል ይደረግባቸው ነበር። አቶ ፈቃዱ ማህተመ ወርቅ እንደዚሁ የወረቀትና የማሳተሚያ ዋጋ መናር፣ መረጃን በቀላሉ አለማግኘትና ፖለቲካዊ ጫና የህትመት ዘርፉን ቢፈትኑትም ትልቁ ችግር ግን የማስታወቂያ እጦት እንደሆነ ይገልጻሉ። ኢትዮ አበሻ ጋዜጣ ማስታወቂያ ችግር አቅም በላይ በመሆን አቁመነዋል። ፍትሐዊ የማስታወቂያ ክፍፍል እንዲኖር ብዙ ጊዜ ጥያቄ አቀርቧል። ለነጻ ለሆኑ ሚዲያዎች የመንግስት ተቋማት እንግዲህ ነፃ ለሆኑ ሚዲያዎች ግብር ከፋዮች ናቸው፣ እነሱም የህዝብ ናቸው፣ መሰጠት ነበረበት። ክን የሚሰጠው ለሚፈለጉ ተመርጠው ነው የሚሰጠው። እኛ እንደ ተቋም ሄደን ጠይቀን መልስ የሚሰጠን የለም። ሁሉም መንግስት ተቋም ላይ ትልቁ ችግር ለሚዲያዎቹ መመናመን የወረቀቱን መጨመር ችግር ሊሆን ይችላል። ወረቀቱን ግን ማስታወቂያ ካገኘ እነዚህን ነገሮች ከበር ማድረግ ትችላለ እና የወረቀት ዋጋ መወደድ መንግስት በሞኖፖል ማስታወቂያዎቹ መያዝ እና ወደ ነጻ ሚዲያዎች እነኛ ማስታወቂያዎች እንዳይሄዱ እጠባ መጣል ከገበያ እንድንወጣ እያደረገና ያለ ነው። ይኸው ችግር የህትመቱ ውጤቶችን ብቻ ሳይሆን የብሮድካስት መገናኛ ብዙሀንንም እያዘጋ ነው ይላሉ ባለሙያዎቹ። በቅርቡ ከሳተላይት ከወረዱት የቴሌቪዥን ጣቢያዎች አንዱ የሆነው የኢሳት ቴሌቪዥን ዋና ስራ አስፈጻሚ አቶ አበበ ቦጋለ በዘርፉ ያለውን የማስታወቂያ ችግር እንዲህ በማለት ያብራራሉ። ላለፈው ሁለት ዓመት ያህል ከፍተኛ የሆነ የፋይናንስ ፕሬር ውስጥ መኖር ነው። ምንም አይነት ማስታወቂያ እሳት ላይ አይመጣም። ትንሽ ከሳተላይት መክፈል አቅቶን ነው የቆም ነው። በተለያየ መንገድ የሚደርሱብን ጫናዎች እንዲነሱልን እና ፌር በሆነ መንገድ ማስታወቂያ ማግኘት እንድንችል እየጀመርነው ጥረት አለ። እሱን እየጠበቅን ነው። እስካሁን ድረስ በዚህ ጉዳይ የተቀነሰ ሰራተኛ የለም። ግን በዚህ የምንቀጥል ከሆነ ከሰራተኞቻችንን ለመበተንና ለመንካየር እንደጠፋን ጋዜጣዊ መግለጫ ሰጥተን የምንሰናበትበት ሁኔታ ይኖራል የሚል ሀሳብ አለኝ። ለማስታወቂያው መታጣት ፖለቲካዊ ጫና ትልቅ ሚና ተጫውተዋል በማለትም ይገልጻሉ አቶ አበበ በምንሰጣቸው ማስታወቂያዎች ምክንያት ከመንግስት የተለያዩ ጫናዎች ሊደርሱብን ይችላል የሚል ስጋት እንዳላቸው ያነጋገርናቸው ባለ ሀብቶች ወይ ትላልቅ ድርጅቶች ያንን ስሜት ገልጸውልናል። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ የአቅም ችግር የገጠማቸው የቴሌቪዥን ጣቢያዎች ተዘግተዋል ይላሉ ከቅርብ ጊዜ ወዲህ የዚህ የዶላር ለውጥ ጋር ተያይዞ ከፍተኛ የሆነ የሳተላይት ክፍያ ስላለ በዶላር የሚከፈል እሱን ማግኘት በጣም አስቸጋሪ። ከቦሩ ጋር ተያይዞ በመጀመሪያ ላይ የተወሰኑ መገናኛ ብዙሀን ስርጭታቸውን አቆሙ። አንዳንዶቹ ሰራተኞቻቸውን ቀነሱ፣ ጋዜጠኞችን ማለት ነው። አንዳንዶቹም ተዘጉ ማለት ነው። ለፋይናንስ አቅም ማጣት ትልቁ ምክንያት ምን እንደሆነም ገልጸዋል። በተለየ ግሎቹ በዋናነት ስራቸውን ሊሰሩ የሚችሉት ከማስታወቂያ ገቢ ጋር በተያያዘ ነው። አሁን ባለው ወቅታዊ ሁኔታ ህትመት መገናኛ ብዙሀኑ እየተራከመ ከመሆኑ ጋር ተያይዞ ይህ ነው የሚባል ማስታወቂያ ለማግኘት አስቸጋሪ ነው። ማስታወቂያው ከሌለ ወይ በስርጭት ነው ገቢ ሊገኝ የሚችለው ብዙ በማተም ማለት ነው። አሁን ደግሞ በስፋት ለማተም የሚያስችብ ሁኔታ የለም። አንዱም ቅድም ያነሳ ነው የወረቀት ዋጋ አለ፣ ሁለተኛ የስርጭቱ የአንባቢው ቁጥር ጋር የተያያዘ ችግር አለ። በዚህም የተነሳ ቁጥራቸው ቀላል የማትላቸው ጋዜጦች ና መጽሔቶች ተዘጉ። ሬዲዮና ቴሌቪዥንም አካባቢ የሚታየው ነገር ተመሳሳይ ነው ያለው። አንድም ማስታወቂያ ሳያስነግሩ የሚሄዱ ጋዜጦች እንዳሉት ሁሉ ሬዲዮና ና ቴሌቪዥን ተመሳሳይ ነገሮችን እንመለከታለን እና በዚህ ሁኔታ ሊቀጥሉ እንደማይችሉ ይታወቃል። በማስታወቂያ እጦት ምክንያት ዋናዎቹ ብዙሀን መገናኛ ከገበያ ከወጡ ህብረተሰቡ ለማህበራዊና ለዲጂታል ሚዲያው ይጋለጣል። ይህ ደግሞ የራሱን ጉዳት ሊያስከትል ይችላል በማለትም ያስረዳሉ ባለሙያዎቹ። አቶ አበበ ቦጋለ፣ የህዝቡ ወደ ማህበራዊ ሚዲያ የሚገፋው ነገር ደግሞ በሰላምና መረጋጋትን በማምጣቱ ነገር ላይ አሉታዊ ተጽዕኖ እየጎላና እያደገ ሀገሪቷንም ዲስተብላይዝ የማድረግ እውነታ ውስጥ እንዳይከት በግል ይሰጋለሁ። እነዚህ ቴሌቪዥኖች ደግሞ ሙሉ በሙሉ መጥፋት ኤዲቶሪያል ፖሊሲ ኖሯቸው ተጠያቅነት ነትና ኃላፊነት ስሜት ተሰምቷቸው ለማይሰሩ አለመረጋጋቱን ሊያባብስ ስለሚችሉ ሰዎች ሜዳውን መልቀቅ አደጋ ላይ ይዘው ይመጣል የሚል ፍርሃት አለኝ። ይሄ ነገር ታሰብበት በጥሩ ነው ብዬ ነው የማስበው። በየደረጃ ያሉ የመንግስት አካላት ሚዲያን ደጉሞ ማቆየት የሚቻልበት የሀገሪቱን የዲሞክራሲ ተቋማቶችን ለመገንባት ከሚደረገው ጥረት አኳያ እንደ አንዱ ተልዕኳቸውና እንደ አንዱ ግዴታቸው እንዲያስቡት ጥሩ ነው እያስባለሁ። በኢንተርኔት ሽፋን ውስንነትና በኢንተርኔት ዋጋ መወደድ ምክንያትም አብዛኛው ማህበረሰብ ከዲጂታል ሚዲያው መረጃ የማግኘት ዕድል አይኖረውም ብለዋል። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት ኃይሉ ችግሩን በዘላቂነት ለመፍታት ሁለት ምክር ሀሳቦችን ለመንግስት አቅርበናል ብለዋል። የመጀመሪያው ይሄ በፖሊሲ ደረጃ ያለ የአልኮል መጠጦችን ሙሉ ለሙሉ ከመገናኛ ብዙሀን ላይ የማገድ ሁኔታው ሊስተካከል ይገባል። ቢያንስ በሌሎች ሀገሮች ላይ እንደተለመደው ከተወሰነ ሰዓት በኋላ መገናኛ ብዙሀን እነኝህን ማስታወቂያዎች ልጆች ከተኙ በኋላ ማለት ነው ማስነገርና አቅማቸውን መገንባት ይችላሉ። በዛ የተሻሉ ፕሮግራሞችን ሊሰሩ ይችላሉ። ሁለተኛው አማራጭ ደግሞ ብለን ያሰብነው የሚዲያ ፈንድ መቋቋም አለበት ብለን እናስባለን። ብዙሃን አዋጁ በቅርብ ጊዜ እንዲሻሻል ለፓርላማ ቀርቧል። ከሚኒስትሮች ምክር ቤት እሱ ላይ ተደጋጋሚ ውይይቶችና ክርክሮች በፓርላማ የዲሞክራሲ ጉዳዮች ቋሚ ኮሚቴ በኩል ጥሪ ተደርጎልን ተወያይተናል። እዛ ላይ ሊደነገጉ የሚገባቸው ሕጎች ካሉ እሱን ሀሳብ እንድንሰጥ መስጠየቅ ነው መሰረት ይሄ የሚዲያ ፈንዱን እንደ አንድ አጀንዳ አድርገን አቅርበነዋል። የሀበሻ ወግ መጽሔት ባለቤት አቶ ቴዎድሮስ ካሳም መንግስት ችግሩን ለመቅረፍ ሚናውን መወጣት አለበት ይላሉ። የኢትዮጵያ ብሮድካስት ባለስልጣን የሬጉላቶሪ ስራ ላይ ብቻ ነው በጣም አተኩሮ የምታየው። እና ይሄ በሀሳቤ መደገፍ በማቴሪያል ማደግ መደገፍ እንኳን ይቀር፣ ነገር ግን እንደው የሚያስፈልጉ ነገሮችን አብረን ሆነን እንስራ፣ ተማክረን እንስራ የሚሉትን ነገሮች ማየት አልቻልንም። ቢችል ቢችል፣ ሚዲያውን ጠርቶ አወያይቶ ምንድን ነው ችግራችሁ፣ የቆማችሁበት ምክንያት ምንድን ነው የሚለውን ነገር በውይይት ደረጃ ቢያወያየን፣ ያሉትን የመፍትሄ ሀሳቦችም ልንነግረው እንችላለን። በጉዳዩ ዙሪያ ከኢትዮጵያ መገናኛ ብዙሀን ባለስልጣን አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ